ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተማመነው የኢትዮጵያን ሕዝብ ነው። የኢትዮጵያ ሕዝብ ከሊቅ እስከ ደቂቅ፣ ትልቁም ትንሹም፣ ሴቱም ወንዱም በርካታ ሕፃናት በሚያስደም ሁኔታ ዛሬ በየቦታ ወጥተው ችግኝ በመትከል አሁን ያለው ቁጥር

ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት፣ ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ድምፅ ነው የሰማ ነው። ዝርዝሩን በለቱ አብይ ርስ ይዘናል።

ከሐምሌ 22 ችግኝ ከመትከል ዘገባ በተጨማሪ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ብቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የህብረተሰብ ጤና አጠባበቅ ኢንስቲትዩት ገለጠ የሚለው ደግሞ በመጽሔት ከያዝነው ዘገባ ውስጥ ነው።

ለምሽቱ ካሉን የዓለም ዜናዎች ውስጥ ሱዳን ውስጥ በተቃውሞ ሰልፍ ላይ ስድስት ሰዎች መገደላቸውን ተከትሎ በወታደራዊው በስልጣን ላይ ባለው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ።

በኢቦላ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ሕጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት አስታውቋል። ሌሎችም ዜናዎች አሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 23 2011 ዓ ም ስርጭታችን ጋር

አስተናጋጆች አሉላ ከበደና ቆንጂት አየንን። ፕሮግራማችንን የሚያቀናብረው ንጉሶ ታምሬ ነው። የስርጭት መሐንዲሱ ኦድሪየስ ሪጅስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን ያለም ዜና ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፍ

ሆን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል የኢትዮጵያ ሕዝብ በነቂስ ለችግኝ ችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል የዓለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምፅና

እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። በዚህ ላይ የቀረበ ዘገባ ከዜና በኋላ በምሽቱ አብይ ርዕስ እናቀርባለን። በተያያዘ ዜና በትግራይ ክልል በትናንትናው እለት አስር ሚሊዮን ችግኝ በአንድ ቀን ተተክሏል። በትግራይ ክልል የተለያዩ አካባቢዎች በትናንትናው እለት የሀገራዊው የአረንጓዴ አሻራ ዘመቻ አካል የሆነው የችግኝ ተከላ ዘመቻ

ዘመቻ መለስ ለአረንጓዴ ልማት በሚል መሪ ሀሳብ ነው የተካሄደው። በዚህም በአንድ ቀን በክልሉ አስር ሚሊዮን ችግኝ ተተክለዋል ነው ያለን ዘጋቢያችን ከመቀሌ ባደረሰን ዘገባ የትግራይ ክልል ምክትል መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በክልሉ ደቡብ ምስራቃዊ ዞን እንደርታ ወረዳ እንደ ሻለማ በሚባል ስፍራ

ችግኝ ትላንት ተተክሏል። ዶክተር ደብረጽዮን ገብረ ሚካኤል በችግኝ ተከላው እንደተናገሩት በዓለም አቀፍ ደረጃ ክብረ ወሰን ለመስበር በተያዘው እቅድ መሰረት በክልሉ የችግኝ ተከላ ስነ ስርዓት እየተፈጸመ ነው ያለውም ሲሉ አክለዋል። ክብረ ወሰን ማስመዝገብ ብቻ ሳይሆን የተፈጥሮ ሀብትን ለማዳንና በዚህም የግብርና ምርታችንን ለማሳደግ አላማ ያደረገ ነው ሲሉም ገልጠዋል። የተተከሉ ችግኞች እንዲጸድቁ ክትትልና እንክብካቤ ሊደረግ እንደሚገባም

አስምረውበታል። በትግራይ ክልል በተያዘው ክረምት 80 ሚሊዮን ችግኞች ለመትከል መታቀዱንም ጨምሮ አድርሶናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በተቃውሞ ሰልፎች ላይ ስድስት ሰዎች መገደላቸውን ተከትሎ

ሀገሪቱን በሚያስተዳድረው የሽግግር ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። የሱዳን የሽግግር ወታደራዊ ምክር ቤትና ተቃዋሚዎቹ ተወካዮች ትናንት ሰኞ በረቂቅ ህገ መንግስቱ ዙሪያ ድርድሩን ያቋረጡት በሰሜናዊ ኮርዶፋን ክፍለ ግዛት ተማሪዎችን ጨምሮ ስድስት ተቃዋሚዎች ከተገደሉ በኋላ ነው። ድርድሩ የተቋረጠው በተቃዋሚዎች ጥያቄ መሆኑ ተገልጿል።

ተቃዋሚዎቹ ስልጣን ላይ ያለውን ወታደራዊ ምክር ቤት በመቃወም ሰልፍ በወጡ ላይ የተፈጸመውን ግድያ አውግዘዋል። ከተቃዋሚ መሪዎቹ አንዱ የሆኑት ካማል ካራር ሲናገሩ ተማሪዎች ጭምር ከተገደሉበት ከኦባያዱ ከተማ ጥቃት በኋላ ድርድሩ እንደሚቋረጥ የተጠበቀ ነው ብለዋል።

ተቃዋሚ ሰልፈኞች ድርድሩ ላልተወሰነ ጊዜ እንዲቋረጥ እንደጠየቁ ነው ካማል ካራር ያመለከቱት። በተፈጸመው ግድያ አንድም የጦር ሰራዊት ወታደር ተጠያቂ እንዳልሆነ የተናገረው በሌላ በኩል ማለት ነው። ገዢው ወታደራዊ የሽግግር ምክር ቤት በበኩሉ ድርጊቱን የፈጸሙት ብጥብጥ እንዲፈጠር የሚፈልጉ የቀድሞ አገዛዝ

ወገኖች የሆኑ ሚሊሽያዎች ናቸው ብሏል። የፖለቲካ ተንታኝ የሆኑት ካሊድ አልፋኪ በበኩላቸው የሽግግር መንግስት መስረታ ላይ የሚካሄደው ድርድር ከዘገየ የሀገሪቱን ጸጥታ ሊጎዳ እንደሚችል ነው የሚናገሩት። በሁለቱ በሁለቱ ወገኖች መካከል የቀጥታ ድርድሩ ከዘገየ በሀገሪቱ አጠቃላይ የፖለቲካና የጸጥታ ሁናቴ ላይ

አሉታዊ ተጽዕኖ ያሳድራል። ለተቃዋሚዎችም የሲቪል መንግስት ምስረታውን ሂደት ለማዘግየት ምክንያት ይሰጣቸዋል ነው ያሉት የፖለቲካ ተንታኙ ሀሊድ አልፋኪ።

በኢቦላ ወረርሽኝ ሳቢያ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ግዛት ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የህጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። በኢቦላ ከተያዘው ሁለት ሺ ስድስት መቶ ሰባ አንድ ሰው ከሰባት መቶ የሚበልጡት ህጻናት መሆናቸውን የጠቆሙት የዩኒሴፍ የጤና ጉዳዮች ባለሙያ ጀሮም ፋፍማን ለቫይረሱ ከተጋለጡት ህጻናት ከግማሽ የሚበልጡት ዕድሜያቸው ከአምስት አመት በታች መሆኑንም አመልክተዋል።

በሰሜን ምስራቅ ኮንጎ ያደረጉትን የስራ ጉብኝታቸውን እንዳጠናቀቁ መግለጫውን የሰጡት ፋፍመን በህፃናት ላይ እንዲህ አይነት የሰፋ ቁጥር ሲያዩ የመጀመሪያው መሆኑንም ተናግረዋል። ሊሳሽላይን የዩኒሴፍ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰልሞን አባቴ ያቀርበዋል። የዛሬ አምስት ዓመት ምዕራብ አፍሪካን አዳርሶ ከነበረው 28 ሺህ ሰዎችን ለህመም ዳርጎ ከ11 ሺህ በላይ የሚሆኑትን ከፈጀው በታሪክ እጅግ የከበደው የኢቦላ

ወረርሽኝ ጋር እንኳ ሲነጻጽር በአሁኑ የኮንጎ ኢቦላ የተጋለጡት ሕፃናት የመጋለጥና የሞት መጠን የበዛ መሆኑን ጄሮም ፋፍማን ተናግረዋል። እኔ ከዚያ የወጣሁ ጊዜ አስራ ሁለት አዳዲስ የመጋለጥ አጋጣሚዎች ነበሩ። አምስቱ በሕይወት ነበሩ፣ ሕክምና የማግኘት ዕድልም አላቸው

ሰባቱ ግን እዚያው ማኅበረሰቡ ውስጥ ሞተዋል። ይህንን ያህል የሞት መጠን ማኅበረሰቡ መሃል ከታየ ወረርሽኙን መቋቋም እየተሳነን ነው ማለት ነው። በግጭቶች የሚታመሱት ሰሜን ኪቡና ኢቱሪ ክፍላተ ሀገር በአጣዳፊ የጤናና ሰብአዊም ቀውስ የተወጠሩ መሆናቸውን ያመለከቱት ፋፍማን ሁኔታው ይህን ውስብስብ ወረርሽኝ በቁጥጥር ስር ለማዋል አስቸጋሪ ሁኔታን መፍጠሩን ገልጸዋል። በሕዝቡ ውስጥ መተማመን መፍጠር ቁልፉ ጉዳይ መሆኑን ፋፍማን አሳስበዋል።

ለሕፃናቱ ኢቦላን ብቻ ሳይሆን ሌሎች በሽታዎችንም የማከም አገልግሎት መሰጠት እንዳለበት ለቪኦኤ የገለጹት ፋፍማን አንድ ሕፃን ሲታመም ችግሩ ወባ ይሁን ኩፍኝ ይሁን ኢቦላ ይሁን እናቱ እንደማታውቅ ጠቁመዋል።

በሽታው ምንም ይሁን ምን ሕፃኑ መታከም አለበት። በዚህ አሰራር ሕፃናት ለምንም ህመም ሕክምና እንዲያገኙ ማድረግ ይቻላል። ለኢቦላም ተጋልጦ ከሆነ ፈጥኖ ለማወቅና ወረርሽኝንም ለመቆጣጠር ይቻላል። ዓለም አቀፍ ድጋፍ ካልተጠናከረና ተጨማሪ ገንዘብ ካልተገኘ የአሁኑን የኮንጎ ኢቦላ መያዝ አስቸጋሪ እንደሚሆን ያስጠነቀቁት ፋፍማን

ዩኒሴፍ በመጪዎቹ ስድስት ወራት ውስጥ የ170 ሚሊዮን ዶላር ተጨማሪ በጀት እንደሚያስፈልገው አስታውቀዋል። የታንዛኒያ ፖሊሶች ለሀገር ውስጥና ለዓለም አቀፍ ጋዜጠኞች የሚዘግበውን ጋዜጦች የሚዘግበውን ጋዜጠኛ ኤሪክ ካቤንዴራን

አስረነዋል ሲሉ አረጋገጡ። የተያያዘው ስለ ዜግነቱ ጉዳይ በተያያዘ ለጥያቄ ተፈልጎ ነው ነው ያሉት ጋዜጠኛው ፖሊስ ጣቢያ ቅረብ ተብሎ ባለመቅረቡ በቁጥጥር ስር አውለነዋል ብለዋል። የዳሬ ሰላም ልዩ ዞን አዛዥ ላዛሮ ማሞንባሳ

ፖሊሶች ትናንት ሰኞ ጋዜጣውን ጋዜጠኛውን ያለበትን አናውቅም በማለታቸው ተጠልፏል የሚል ስጋት ተፈጥሮ ነበር። ያን ተከትሎ ነው መታሰሩን አሁን ያረጋገጡት። የጋዜጠኛው ቤተሰቦች ለቪኦኤ የስዋሂሊ ቋንቋ አገልግሎት በሰጡት ቃል ይሄ ሰው የተወለደው ታንዜኒያ የተማረውም ዳሬሰላም ዩኒቨርሲቲ እድሜ ልኩንም የኖረው እዚያው ነው ብለዋል።

የዩናይትድ ስቴትስና የቻይና የንግድ ድርድር እየተቃረበ ባለበት በአሁኑ ሰዓት ፕሬዚደንት ዶናልድ ትራምፕ ስምምነቱ ከመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በኋላ እንዳይሆን ቻይናን እያስጠነቀቁ ነው። የንግድ ስምምነቱ ዘግይቶ ቢከናወን ወደ በምርጫው

በምርጫ ዋዜማ ቢሆን በሚያረካቸው ደረጃ አይሆንላቸውም ነው ያሉት። ፕሬዚዳንቱ ዛሬ በትዊተር ባወጡት ቃል፣ ቻይና ስምምነቱን ካዘገየች በምርጫው ያሸነፍኩ እንደሆን ወይም ሳሸንፍ የምታገኘው ስምምነት አሁን ከምንደራደርበት ይበልጡን የጠነከረ ይሆንባታል ወይም ጨርሶ ስምምነትም

ላታገኝ ትችላለች ብለዋል ፕሬዚደንት ትራምፕ ይህን ያሉት የዩናይትድ ስቴትስና የቻይና ባለስልጣናት ሻንጋይ ላይ ተሰብስበው ድርድሩን ለማንቀሳቀስ እየሞከሩ ባሉበት በአሁኑ ወቅት ነው ሁለቱም ወገኖች ከዚህ ስብሰባ ትልቅ ውጤት እንዳይጠበቅ ለመከላከል እየሞከሩ ናቸው

ለመጪው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲ እጩዎች ዛሬና ነገ ረቡ ማታ ሁለተኛ ዙር ክርክር ያካሂዳሉ። ሀያዎቹ እጩዎች በሚያካሂዱ ክርክር እንደ አውሮፓውያን የዘመን አቆጣጠር በ2020 በሚካሄደው ምርጫ ፕሬዚዳንት ዶናልድ ትራምፕን ለማሸነፍ ከኔ የተሻለ ተፎካካሪ አታገኙም ብለው ለማሳመን ይሞክራሉ።

የእጩዎቹ ሚሽጋን ዲትሮይት ከተማ ውስጥ ዛሬና ነገ በአስር አስር እጩዎች ተከፋፍሎ ይከናወናል። ዲሞክራቲክ ፓርቲው ፕሬዚዳንታዊ እጩን ከስድስት ወራት በኋላ ይመርጣል። የዩናይት ስቴትስ የኦቶሞቢል ኢንዱስትሪ ዋና አንብርት በሆነችው ዲትሮይት የሚካሄደውና በሲኤንኤን ቴሌቪዥን የሚተላለፈው ይህ ክርክር በመስከረም ወር

ቀጣዩ ክርክር ከመካሄዱ አስቀድሞ ደከም ያሉት እጩዎች ከፉክክሩ መውጣት የግድ እንደሚያደርግባቸውና ግንባር ቀደሞቹ ተፎካካሪዎች እነማን እንደሚሆኑም ይለያል ተብለዋል። ከአንድ ወር በፊት በተካሄደው የመጀመሪያ ዙር ክርክር እንደ ታየው ሁሉ አሁንም አገር አቀፍ የሕዝብ አስተያየቶች የቀድሞውን ምክትል ፕሬዚዳንት ጆ ባይደንን በመራጩ ድጋፍ እየመሩ መሆናቸውን ያሳያሉ። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።

ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ እስከ ምሽቱ 4 ሰዓት ድረስ ይቀጥላል።

አብይ ርዕሳችንን እናስተዋውቅ ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል የዚህ ዘገባ እንደደረሰ እናቀርባለን ተከታዩ ታዲያ በቀጥታ ወደ ድሬዳዋ ያሻግረናል

ድሬዳዋ በትላንትና ዕለት በችግኝ ተከላው ሰፊ ተሳትፎ አድርጋለች። በአመቱ ሊተከሉ ከታቀዱ 350 ሺህ ችግኞች በትላንቱ ዕለት ብቻ ከ258 ሺህ በላይ ችግኞች ተተክለዋል፣ ይለናል ዘጋቢያችን አዲስ ቸኮል ባደረሰን ዘገባ። በተደጋጋሚ በጎርፍ ለምትጠቃውና ለሙቃታማዋ ድሬዳዋ ግን ዛፍ ብዙ ነገር ማለት ነው

ተከላ የችግኝ ተከላ ዘመቻውን አስታኮ ሙቀቷንም ለመከላከል ለውበትም ተብለው የተተከሉና የድሬዳዋ መታወቂያ የነበሩ የከዚራ የመንገድ ዳር ዛፎችን የተመለከተ አጭር ጥንቅር ነው እንሆ። በትላንትናው ዕለት የዓለምን ክብረ ወሰን የሰበረ ቁጥር ያላቸው ችግኞች በመላ ሀገሪቱ መተከላቸው ተነግሯል። በድሬዳዋም

በከተማና ገጠር ቀበሌዎች በአጠቃላይ ሁለት መቶ ስልሳ ሺህ ገደማ ችግኞች መተከላቸውን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃያስ አስናፈ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሐመድ ቡህ ቤት ለቤት በመዘዋወር ለግለሰቦች ያድሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸውም ዛፎችን ይሻሉ። በዚህ ረገድ ድሬዳዋ አስቀድሞ ጥሩ ስም ነበራት።

አርቲስት አበራ ለማ ከግማሽ ክፍለ ዘመን በላይ እድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲህ ያሉትን በዚህ መነሻነት ነበር። የእሷ ቤት ወዲያ ነው ወደ ለገሀር የኔ ቤት ወዲ ነው ሸጋው ገንደ ቆሬ ጋሼ ባለጋሪ ብዙ ብዙ ግረ ፍቅር የኒዘሀት በከዚራ ጥላው ስር በከዚራ ጥላው ስር በከዚራ

የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዚራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱን ባያጣም በእርጅና የተነቀሉና የደረቁ ዛፎች እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል።

ይህ ግለሰቦችንም ተቋማትንም በቁጭት ያነሳሳ ነበር። ከዚህ ራ ተወልዶ ያደገው ዋለልኝ መኮንን ሁሉንም የከዚህ ራ አካባቢ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኳ ለመመለስ ላለፉት ዘጠኝ ዓመታት በግሉ ብዙ ጥረት አድርጓል። ከዚራ ውስጥ ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መቶን አያቅም። ስንላክም በጥላ ስር ነው። ትምህርት ቤት ስንሄድም በጥላ ስር ነበር። ግን ያ ከተወሰነ ጊዜ በኋላ በአያያዝ ችግር

የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለ ዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማጽዳት ጀመርኩ። ከዛ ምን ላድርገው ስል መልሼ ያገኘሁትን መትከል ጀመርኩ። በሂደት ነው እኔ አትክልተኛ የወቅት ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛ ምነትም የተማርኩትም ያወቅሁትም እና ከቤተሰብ ውጭ ማንም ይደግፈኝ አልነበረም

ራሱ ጎረቤቶችም ጓደኞቼ፣ ማንም እንትን እንደ ወረት ነገር ነበር የሚያዩት እና አሁን አስር አመት አልፏቸዋል ው ትልቅ ዛፎች ሆነዋል። ዋና መቀመጫው እዚሁ ከዜራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዚራን ጥላ ለመመለስ ከ2009 ዓመተ ምህረት ጀምሮ ከ1 ሺህ በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ። በድሬዳዋ እኛ ይህንን ስራ የጀመርነው ከ2009 ዓመተ ምህረት ጀምሮ ነው ና

ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየ ትምህርት ቤቱ በእኛ ስር በማድረግ በየ ሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለን። በዚህ መሰረት አንደኛ ከዚራን ሙሉ የእግረኛ መንገድን በማስዋብ ና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለገሀሪ አካባቢ እንደዚሁ ተክለናል።

ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመከባከብ ኃላፊነቱን ከበጎ ፈቃደኛ አባላቱ በነጻ በማግኘት አራት ነጥብ አምስት ሚሊዮን ብር ይፈጅ የነበረውን የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በአራት መቶ ሺህ ብር ብቻ እንደሰረቱ ወካይ ኃላፊው አቶ ከተማ ይናገራሉ።

በግለሰቦች እና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው።

ከሁለት ዓመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት አንድ ሺህ ችግኞች መካከልም ሰማንያ በመቶ እንደጸደቁላቸው አቶ ከተማ ይናገራሉ። ለጎደና ተዳዳሪዎች፣ የአእምሮ ሕሙማን እንስሳትና ሕጻናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይህ አሀዝ እንደ ስኬት እንደሚያዩት ነው አቶ ከተማ የሚገልጹት። ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለለኝና ቀይ መስቀል ማህበር በሀገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ።

ሆስቴል አካባቢ ስትሬት የተከል ነው። እኛን የአንዱ ችግኝ ዋጋ አንድ ሺ ብር ነው። ከሌላ አካባቢ ያመጣ ነው፣ ከቢሾፍቱ ማለት ነው። ችግኛውን በጣም ውድ እየሆነ መጥቷል። እና እኛም ሆንን ሌላውን ማዕከል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበት። እና ዞሮ ዞሮ ወደፊት ይህን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስትሪንግ ኮሚቴ ኖረው።

ከተለያዩ መሰረት ተጣጡ ሁሉም በየበኩሉ አስተዋጽኦ ቢያደርግ ከተማችንን መቀየር እንችላለን። ወጣት ባለላይ በበኩሉ ለዘጠኝ ዓመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱና በትላንትናው ዘመቻ አስተዋሽ ማጣቱ እንዳሳዘነው ይገልጻል። የሚታወቅ ቦታ ሆኗል፣ ምሽሮች የሚነሱበት ብዙ ሰዎች መጥተው ማሪፉት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት ኢቨን አሁን

ዘጠኝ ዓመት የቤተሰቤን ውሃ ነበር ማጠጣው። የቤታችን ውሃ ተቆርጧል። አንድ ዓመት ሙሉ ውሃ የለኝም። ይህ ትንሽ እንትን ይለኛል። ትኩረት አልሰጡትም። ይህ አሁን ትላንት በሀገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔን ምን ያህል ነፍሴን ሀሴት እንዳደረገ፣ ለምን ለረጅም ጊዜ የአንተ ብቻ መስሎ የሚታየህ ነገር የብቻ የሚመስልህ ነገር ሰዎች

ማለት ነው ወይም በአገር አቀፍ ደረጃ ትኩረት ተሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ፣ እኔ ትላንትና ለእኔ ትልቅ ቀን ነው። ልክ እንደ ልደት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንዱ በአንዱ ወር ብቻ የሰርቼ የጨረስኩ ስራ ለሜ ዘጠኝ ዓመት ዘጠኝ ዓመት አስር ዓመት ማለት ቀላል ነገር አለም የአንድ ሰው እድሜ ነው።

ወጣቱ አለለኝ ከአስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን የከዜራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልቶ በማቅረብ የአቅርቦት እጥረቱ ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ና ከሙቀታማነቷ አንጻር ከየትኛውም አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሀመድ ለዚህም ትኩረት እንደሚሰጡ በትላንትናው እለት ችግኝ ተከላ ሲያካሂዱ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስ ቸኮልን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም

አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ተቋሙ እንደገለጸው የኮለራ ወረርሽኝ አዲስ ከተከሰተባቸው የኦሮሚያ ክልል ሁለት ዞኖች ከቦረና እና ከምስራቅ ሀረርጌ በስተቀር በሌሎች የሀገሪቱ ክፍሎች ከሞላ ጎደል በቁጥጥር ስር ለማዋል ተችሏል። ለዝርዝሩ ሙክታር ጀማል

ደግሞ በበሽታው በቦረናና በምዕራብ ሀረርጌ ዞኖች እንደ አዲስ እየታየ መሆኑን ዛሬ በመስሪያ ቤቱ መግለጫ የሰጠው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገልጿል። የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ መጎስ እንደ አዲስ ወረርሽኙ የታየበትን ዞኖች ጠቅሰዋል። በአብዛኛው የኮሌራ ወረርሽኝ ተከስቶባቸው በነበሩት ክልሎችና የከተማ መስተዳድሮች ወረርሽኙ ሙሉ በሙሉ መቆጣጠር ተችሏል።

ነገር ግን በኦሮሚያ ክልል በሁለት ወይም በሶስት ወረዳዎች ላይ አሁንም ወረርሽኝ እንደቀጠለ ነው። ሁለቱ ወረዳዎች እንደ አዲስ የተከሰተባቸው ናቸው። በቦረና ዞን የሞያሌ ወረዳ ላይ ባለፉት ሁለት ሳምንት ውስጥ የተከሰተ ወረርሽኝ አለ። እስካሁንም በሽታው አስራ አምስት ሰዎች ተይዘዋል። ሌላው ደግሞ በምዕራብ ሐረርጌ፣ በይቅርታ በምስራቅ ሐረርጌ ዞን በጎሮ ጉቱ ወረዳ

ይሄም በቅርብ ጊዜ በዚህ ሳምንት የተቀሰቀሰ ወረርሽኝ ነው። በአንድ ሳምንት ጊዜ ውስጥ ነው። እዚህም አስራ አራት ሰዎች በበሽታው ተይዘዋል። ለሁሉም ግን አስፈላጊው ሕክምና ድጋፍ እየተደረገላቸው ነው። ከዚህ በፊት ሲደረግ የነበረው የበሽታውን ለመቆጣጠር ወይም ወረርሽኙን ለመቆጣጠር የሚሰሩ ስራዎች ተጠናክረው ቀጥለዋል ማለት ነው። በሌሎቹም ቦታዎች አልፎ አልፎ የሚታዩ ወይም ሪፖርት የሚደረጉ ኬዞች አሉ። በአብዛኞቹ ላይ ሙሉ በሙሉ ቆሟል። ያ ማለት ግን

ተጋላጭነታችን ቀንሷል ማለት አይደለም። በተለይ የክረምት ወራት የጨመረ የውሃም ሆነ የሌሎች ምግቦች የመበከል ሁኔታ ስለሚጨምር ህብረተሰቡ ከዚህ በፊት ሲያደርግ የነበረውን ከፍተኛ ጥንቃቄ አሁንም መቀጠል ይኖርበታል። ዶክተር በየነ መጎስ በማካከልም በሌሎች ክልሎችና በአብዛኛው ወረርሽኙ በተከሰተባቸው የኦሮሚያ ክልል ወረዳዎች ወረርሽኙ በቁጥጥር ስር ውሏል ብለዋል። በተለያዩ ጊዜያት

በተከናወነው የቅድመ መከላከል እንቅስቃሴዎች፣ የግንዛቤ ማስጨበጫ ተግባራት፣ እንዲሁም ህብረተሰቡ በወሰዳቸው የጥንቃቄ እርምጃዎችና ክትባትን ጨምሮ ለህብረተሰቡ በተሰጠ የጤና ድጋፍ ወረርሽኙ ሊቀንስ መቻሉንም ተናግረዋል። ከኮሌራ ጋር በተያያዘ ቅድም እንደገለጽኩት አብዛኞቹ ክልሎች ላይ ሙሉ በሙሉ ወረርሽኙ ቆሟል። ስለዚሁም ቁጥር ብንናገርም ድሮ የነበረውን እየደመርን ነው የምንናገረው እንጂ ብዙዎቹ ክልሎች ላይ ወረርሽኙ ሙሉ በሙሉ ቆሟል

በተሰሩት ስራዎች ማለት ነው። ሞትን በተመለከተ አሁን እስከ ዛሬ ድረስ ባለን መረጃ እስካሁን ድረስ እንግዲህ አሁን ይሄም ዛሬ የሞቱ ወይም በዚህ ሰሞን የሞቱ በዚህ ሳምንት የሞቱ አይደሉም። በአጠቃላይ ወረርሽኙ ከተቀሰቀሰበት ከሚያዝያ ወር ጀምሮ እስካሁን ድረስ አስራ ዘጠኝ ሰዎች ናቸው። እንግዲህ የተረጋገጠ አይደለም እነዚህ እንግዲህ ከሞቱ አብዛኞቹ ላቦራቶሪ ምርመራ ሳይደረግላቸው ወይም ሁሉም የላቦራቶሪ ምርመራ ሳይደረግላቸው ያረፉ በመሆኑ ከነዚህ ውስጥ ደግሞ

ስምንቱ በማህበረሰብ ውስጥ እያለ ነው ህይወታቸው ያለፈው። ወደ ሕክምና ተቋማት ሳይደርሱ ነው ህይወታቸው ያለፈው። ስለዚህ በእርግጠኝነት በኮሌራ ምክንያት ነው ወይ የሞቱት የሚለውን ማረጋገጥ አይቻልም። ምክትል ዳይሬክተር ዶክተር በየነ መጎስ ጨምረውም እንደገለጹት የኢቦላ ወረርሽኝ ወደ ኢትዮጵያ እንዳይገባ እንዲሁም በበሽታው የተያዘ ሰው ቢኖር ለመከላከል እንዲቻል

የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቅድመ ዝግጅት ሥራዎችን ሲያከናውን ቆይቷል ብለዋል። የጤና ተቋሙ በዓለም ጤና ድርጅት አዋጅ መሠረት የቅድመ መከላከል ተግባራትን አጠናክሮ እንደሚቀጥልም ተናግረዋል። የኢትዮጵያ አየር መንገድ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ ሳምንት ውስጥ 25 ያህል በረራዎችን እንደሚያደርግ ያስታወሱት ዶክተር በየነ ሞጎስ

የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዓለም አቀፍ የጤና ደንብ አይኤችአር 2005 መሠረት ከኮንጎ የመጡ ተጓዦች የሰውነት ሙቀት በመለካት የመለየት ስራ እያከናወነ መሆኑንም ዶክተር በየነ ተናግረዋል። የኢቦላ ወረርሽኝ ወይም የኢቦላ በሽታ ምልክት የታየበት ሰው የለም። ነገር ግን ትኩሳት ያለበት ሰው ሊገኝ ይችላል። ያንን ትኩሳት ያለበትን ሰው ግን ከየት ነው የመጣው የሚለው ይታያል መጀመሪያ

ከዚህ ከዲሞክራቲክ ሪፐብሊክ ኮንጎ ነው ወይስ ከሌላ ሀገር ነው የመጣው? ምክንያቱም የሙቀት መለያችን በሱ እይታ ውስጥ የሚያልፉትን ሰዎች እንደ ካሜራ ነው፣ ዲቴክት ያደርጋል። ስለዚህ አላርም አለው። እነዛ ነገሮች ግን እየተጣሩ ሰዎቹም ወደ መጡበት ቦታ እንዲሄዱ ወይም ደግሞ ወደ መጡበት ስራ እንዲሄዱ ተደርጓል። ግን አስፈላጊው ክትትልም ይደረጋል። ስለዚህ እስካሁን የኢቦላ ምልክት የታየበት ሰው አላገኘንም። ወይም በእርግጠኝነት ይሄ የኢቦላ ምልክት

የሚያሟላ ታይቶ በታለም የለም። ነገር ግን ቅድም እንዳልኩት የተለያዩ በሽታ ምልክቶች የነበሩባቸው ተመሳሳይ ስለሆኑ እነዛን የማጣራት የመመርመር አይደለም ብለን ወደ መጡበት የመለስ ናቸው አሉ ማለት ነው። ኢንስቲትዩቱ ከ290 በላይ የሚሆኑ የሕክምና የህብረተሰብ ጤና እና ሌሎች ባለሙያዎችን በማሰማራት የቅድመ ዝግጅት ስራዎችን

እየሰራ መሆኑን የተናገሩት ዶክተር በየነ መጎስ የዚህ አካል የሆነው የታማሚዎች እንክብካቤና አያያዝ ላይ በየዕለቱ የተግባር ልምምድ በማድረግ ባለሙያዎቹ ራሳቸውን ብቁ እንዲያደርጉ ጥረት በማድረግ ላይ እንደሚገኝም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።

ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በ22፣ 25ና 31 ሜትር ባንዶች እንዲሁም በአሃዱ ኤፍኤም ራዲዮ 943 ተከታተሉን። አሁን እዚህ ግድም ቆንጅት፣ ለሙዚቃ ግብዣው ሰዓቱ የደረሰ ይመስላል። ሙዚቃው ይሰማል። ጥሩ ነው። እስከ አዳማሹ ድረስ ሙዚቃ ምን የሆነ የጋበዘን

Vallabayi Vallabayi Vallabayi Vallabayi Vallabayi Vallabayi Vallabayi Vallabayi Vallabayi

Still it was ለዜማው ንጉሱን እናመሰግናለን። አድማጮች፣ አሁን ከምሽቱ ሰዓት ተኩል ሆኗል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

ፕሮግራማችን ተጋምሷል። የምሽቱን አርዕስተ ዜናዎች ላሰማ። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ለምሽቱ አብይ ርዕስ የያዝነው ነው እንደደረሰ እናቀርባለን። ሱዳን ውስጥ በተቃውሞ ሰልፎች ላይ ስድስት ሰዎች መገደላቸውን ተከትሎ

ሀገሪቱን በሚያስተዳድረው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። በኢቦላ ወረርሽኝ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ግዛት ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የህጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። የዩናይትድ ስቴትስና የቻይና የንግድ ድርድር እየተቃረበ ነው

ፕሬዚደንት ዶናልድ ትራምፕ ይህ ስምምነት ይህንን የንግድ ጉዳይ የሚመለከተው ስምምነት ከመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በኋላ እንዳይሆን በዋዜማው እንዲሆን ቻይናን ማስጠንቀቅ ይዘዋል። ለመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲው እጩዎች ዛሬ ማክሰኞና ና ነገ ረቡዕ ማታ ሁለተኛ ዙር ክርክራቸውን ያካሂዳሉ።

ቆንጅትን ለሰዓቱ የአጫጭር ዜናዎች አመሰግናለሁ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው እንሻገረው። ፕሬዚዳንት ትራምፕ በትላንትና ዕለት በአንድ አፍሪካዊ አሜሪካዊ የመብት ተሟጋች ላይ

ቀጣፊ ሲሉ ለሰነዘሩ ቃል በመብት ተከራካሪዎች ላይ ያላቸውን በዘር ላይ ያተኮረ ጥላቻ እንዳባባሰው ተገለጠ ይላል። የፕሬዝዳንቱን የጥላቻ ንግግር ዲሞክራቶች በስፋት እያወገዙት እንደሚገኝም ተዘግበዋል። ሪፐብሊካኖች ግን የፕሬዝዳንቱ ነቃፊዎች ወገን ተኝነትና የተሳሳተ አመለካከት ያላቸው እንደሆኑ በመግለጽ ነው የሚከራከሩት። የአሜሪካ ድምፁ ብራያን ፓደን ያጠናቀረውን የዚህን ዘገባ ዝርዝር

አዲሱ አበበ ያቀርበዋል። ፕሬዚዳንቱ የመብት ተሟጋሹን አፍሪቃ አሜሪካዊ አታላይ ብቻ ሳይሆን ችግር ፈጣሪና ፖሊሶችንም የሚጠሉ እንደሆኑ ነው የገለጧቸው። አል ሻርፕተንም ትናንትናውኑ ነበር ፕሬዚዳንት ትራምፕ በትዊተራቸው ላስተላለፉት የጥላቻ ነቀፋ መልስ የሰጧቸው።

የፈለጉትን መናገር ይችላሉ። ችግር ፈጣሪ አደለ ያሉኝ? አዎን የሐሳብ ልዩነትን በቅዋሜ ለሚፈርጁ ሰዎች ችግር ፈጣሪ ነኝ። ፕሬዚዳንቱ አል ሻርፕተንን የዘለፏቸው ለዴሞክራቱ የምክር ቤት ተወካይ ለኤሊጃ ካሚንግስ የድጋፍ አስተያየት በመስጠታቸው ነው። በሳምንቱ ማብቂያ ገደማ ታዲያ ፕሬዚዳንት ትራምፕ

ጥቁሮች በሚበዙባት ቦልቲሞር የሚገኘውን የካሚንግስን ወረዳ አስቀያሚና የአይጥ መራቢያ ጎሬ በማለት ዘልፈዋል። ዲሞክራቶችም ፕሬዝዳንቱ ባለፈው ሰሞን አራት ሴት የምክር ቤት አባሎችን በቀለማቸው የተነሳ ወደ መጣችሁበት በወንጀል ወደ ተሞላ አገራችሁ ልትመለሱ ትችላላችሁ ያሉትን ጨምረው የፕሬዝዳንቱን የጥላቻ ዘመቻ በተከታታይ ማውገዛቸው ታውቋል።

ብስለት የጎደላቸው ሰው ናቸው። ሆኖም ለጥቁሮችና ለውጭ ዜጎች ከፍተኛ ጥላቻና ንቀት አላቸው። በሌሎች ተቀናቃኞቻቸው ላይ ይህን የመሰለ የጥላቻ ቃል አይሰነዝሩም። የሚያስተዳድሯቸውን ወረዳዎችም በእንደዚያ መልኩ አያዋርዱም። አንድ የዋይት ሐውስ ከፍተኛ ባለሥልጣን ባለፈው እሁድ በሰጡት ቃል ፕሬዚዳንት ትራምፕ ራሳቸውን እየተከላከሉና

በፖለቲካው መስክ ለሚቀናቀኗቸውም መልስ እየሰጡ መሆናቸውን ገልጠዋል። ተጠባባቂ የዋይት ሃውስ ዋናው አዛዥ ሚክ መልቫኒ ፎክስ ኒውስ ለተባለው የቴሌቪዥን ጣቢያ እንዲህ ብለዋል። ቦልቲሞር እንዳለው አይነት ድህነት እኔም ወረዳ ውስጥ ቢገኝ ከሥራ የልባረር ይችላለሁ። ፕሬዚዳንቱ ያን ማንሳታቸው ትክክል ናቸው ባይነኝ፣ ይሄ ከዘር ጋር ፈጽሞ ግንኙነት የለውም።

የሪፐብሊካን ፓርቲው ብሔራዊ ኮሚቴ የቀድሞ ሊቀመንበር ማይክል ስቲል በበኩላቸው ፕሬዚዳንት ትራምፕ ከዚህ አይነቱ ከፋፋይና አፍራሽ ንግግር ታቅበው እንደ ቦልቲሞር የመሰሉ በድህነት ጣሪያ ስር ላሉ ከተሞች የተሻለ ኑሮና ሕይወት የሚገኝበትን መንገድ ቢከተሉ እንደሚሻላቸው አስገንዝበዋቸዋል። ስ

ክቡር ፕሬዚዳንት፣ ዝቅተኛ ሕይወት ወደሚኖረው ማኅበረሰብ ይምጡ፣ ይቀላቀሉ። መንገዱ ክፍት ነው። ሕዝቡ ሊያናግረው ሊቀርቦ ፍቃደኛ ነው። ወረድ ማለት ብቻ ነው ያለብዎ። ትዊተር ማድረጎን ያቁምና የኔ ወንድም ሕዝቡን ይቀላቀሉ። ይህ የፕሬዚዳንት ትራምፕ በዘር ላይ የተመሠረተ የጥላቻ ዘመቻ ምናልባት ዳግም ለመመረጥ ያቀዱት ታክቲክ ከሆነ አደገኛ ስትራቴጂ መሆኑ ሊገባቸው እንደሚያሻ ብዙዎች ይናገራሉ።

በዚህ አይነት ይላሉ አስተያየት ሰጪዎቹ። እንኳንስ የጥቁሩን ድምፅ ሰጪ ባለፈው 2016 ምርጫ ለስልጣን ያበቃቸውን የተራ ሰርቶ አደር ነጭ አሜሪካዊ ድምፅ ለማግኘትም አይችሉም። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓትና በአሃዱ ኤፍኤም ራዲዮ 94.3 የሚተላለፈውን ስርጭታችን ነው። ቀደም ብለን የገለጽ ነው የዕለቱ አቢይ ርዕስ ደርሶናል።

ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል

የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል የዓለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምፅና እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። ትዝታ በላቸው፣ ጠቅላይ ሚኒስትሩ የችግኝ ተከላውን ስኬት አስመልክተው ባስተላለፉት መልእክት ላይ እስክንድር ፍሬውን አነጋግራለች።

እስክንድር አመሰግናለሁ። የትናንትናው ችግኝ ተከላ በስኬት መጠናቀቁን አስመልክቶ ጠቅላይ ሚኒስትር አብይ አህመድ የጽሁፍ በቲቪም መልእክት አስተላልፈዋል። የመልእክታቸው ዋና ማጠንጠኛ ምንድን ነው? ትዝታ እኔም አመሰግናለሁ። እንግዲህ አንቺም እንዳልሽው ጠቅላይ ሚኒስትር አብይ አህመድ እያቀረቡትን ጥሪ ተከትሎ ነው በትናንትና እለት በመላው አገሪቱ የችግኝ ተከላ እየተካሄደው

እቅዱ ሁለት መቶ ሚሊዮን ችግኞችን በአንድ ጀንበር በመትከል በህንድ የተያዘውን ስልሳ ስድስት ሚሊዮን በአንድ ቀን በመትከል ማለት ነው የዓለም ክብረ ወሰን መስበር ነበር። ነገር ግን ከሁለት መቶ ሚሊዮንም አልፎ ሶስት መቶ ሀምሳ ሶስት ሚሊዮን ችግኞች በአንድ ቀን መተከላቸው ነው የተገለጠው። ይህንንም ምክንያት አድርገው ነው ጠቅላይ ሚኒስትር አብይ አህመድ በመላው የኢትዮጵያ ህዝብ መልእክት ያስተላለፉት። እሳቸውም በመልእክታቸው

የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናፋርፍ ያቀረብኩትን ጥሪ ተከትሎ የኢትዮጵያ ህዝብ በመጭት ለችግኝ ተከላ ወጥቷል ብለዋል። ለመላው የኢትዮጵያ ህዝብ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እፈልጋለሁ። እንደዚህ አይነት ትላልቅ ህልሞች በተባበረ ክንድ ሲከናወኑ ማየት ለእኛም ለተቀረውም ዓለም እጅግ አስደሳች ዜና ነው። በዚህ ክረምት አራት ቢሊዮን ችግኝ ለመትከል አቅደን ስንዘጋጅ ቆይተናል። በአንድ ጀንበር

ሁለት 200 ሚሊዮን ችግኝ መትከል ያሰብንበት ዋናው ምክንያት ከኢትዮጵያ በህዝብ ቁጥር ከ10 እጥፍ በላይ የምትበልጠው ህንድ 1.3 ቢሊየን ህዝብ በላይ ይዛ የነበራት ሪከርድ 66 ሚሊዮን ገደማ ነው። በአንድ ጀንበር እና 100 ሚሊዮን ህዝብ እያንዳንዱ ሰው በርከት ያለ ችግኝ ቢተክል ያንን መስበር እንችላለን። መስበራችንም ካልቀረ ቢያንስ 3 እጥፍ ከፍ እናርገው የሚል ህልም ነበረን።

የተማምነው የኢትዮጵያን ህዝብ ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ትልቁም፣ ትንሹም፣ ሴቱም፣ ወንዱም በርካታ ህጻናት በሚያስደም ሁኔታ ዛሬ በየቦታ ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት፣ ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። በሁሉም ነገር ብንተባበር፣ ብንተጋገዝ በዓለም ላይ በረሃብ በችግር ብቻ ሳይሆን

በመልካም ስራም በመልካም ስራም የምንታወቅበትን እድል ይፈጥራል። እናም ችግኝ ተከላው በስኬት እንዲጠናቀቅ የተረባረቡ አካላትን በሙሉ የተሳተፉ ወገኖችን በሙሉ አመሰግነዋል ጠቅላይ ሚኒስትሩ። ማንም የትኛውንም የክፋት ሴራ የሚሰራ የክፋት አበጋዝ አብሮነታችንን ሊያጠረሽ ቢችል እንኳን

አይችልም፣ የሚል መልክትም እንደዚሁ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ፈገታ እሺ፣ እስክንድር ችግኝ ተከላውን የሚከታተሉ ሰዎች፣ በተለይ ዳያስፖራ ከማህበራዊ ድረገጽ ስንከታተል ከችግኝ ተከላው ተመሳሳይ በሆነ መንገድ ፍትሃዊ የሆነ የፖለቲካ ስርዓትም እንዲሁ በርብርብ ቢተከል

የሚል አስተያየት ሲሰጥ ነበረ። በየማህበራዊ ድረገጹ በተለይ አሁን ካሉ የፖለቲካ ልዩነቶች አንጻር እንዲህ አይነቱ መረጃዎች ሲሰሙ ነበር እና የትላንቱን ስኬት እንዴት ነው የገለጹት እሳቸው ከዚህ መረጃ አንጻር ማለት ነው? እንግዲህ እሳቸው ይህንን መልዕክት ያስተላለፉበት ወቅት የችግኝ ተከላውን በስኬት የተጠናቀቀበት ወቅት በርካቶች ወጥተው ነው ችግኝ

እንግዲህ ከጠዋቱ አስራ ሁለት ሰዓት ጀምሮ በተለያዩ የችግኝ መትከያ አካባቢዎች ተዘዋውሮ የተመልክቻለው ዝናብ እየዘነበ ጭምር እንኳን ዝናብ ሳይበግራቸው ነው ህጻናት፣ ሴቶች፣ አዛውንቶች፣ ወጣቶች ችግኝ ሲተክሉ የነበረው። ይህንን እሳቸው ከችግኝ ተከላም በላይ ትርጉም ፈጥተው ነው የተናገሩት ጠቅላይ ሚኒስትሩ። እንደምታቂ በአሁኑ ሰዓት በኢትዮጵያ ከአንድነት ይልቅ ልዩነትን የተመለከቱ ዜናዎች ጎልተው የሚደመጡበት የለውጡን ይዘት በተመለከተም እንዳልሽው አንዳንድ

የተለያዩ መረጃዎች የሚናፈሱበት ሁኔታ ነው ያለው። እሳቸው ግን ከመከፋፈል ይልቅ አንድነት፣ ከግላዊነት ይልቅ ህዝባዊነት፣ ከራሱ ይልቅ ለሀገሩ፣ ከሆዱ ይልቅ ለክብሩ የሚሞት ህዝብ እንዳለን ነግሮናል ብለዋል። ይሄ የችግኝ ተከላ ስኬት ማለት ነው። ከትናንሽ አጀንዳዎች ይልቅ ታላላቅ ሀገራዊ ግዳጆች የሚማርኩት ህዝብ መሆኑንም ገልጾልናል ብለዋል። ከአቧራ ይልቅ ለአሻራ ቦታ የሚሰጥ ህዝብ በመሆኑ በማያወላዳ መልኩ

አስረግጦ አስረድቶናል። ታላቅ ሀሳብ የሚማርከው ታላቅ ህዝብ መኖሩንም አመላክቶናል። ችግር ነቅሎ ችግኝ የሚተክል ህዝብ እንዳለንም ተረድተናል ብለዋል እና ህዝቡ አሁንም አንድነቱ እንደተጠበቀ እንደሆነ ለሌሎች ሀገራዊ አጀንዳዎችም እንግዲህ አንቺ የጠቀሻቸውን ጨምሮ እንደዚህ በጋራ መሰለፍ እንደሚችል ከሚወራው በተቃራኒ

ህዝቡ አሁንም አንድነቱን ጠብቆ ለተለያዩ በጎ ተግባራት መሰረት እንደሚችል ያረጋገጠበት መሆኑን ነው የትናንቱ ተግባር ጠቅላይ ሚኒስትሩ የገለጹት። ትዛ በጋራ መስራት እንደሚቻል ነው ሀሳባቸው ነው የምትለኝ አንተ። ነገር ግን ከተለያዩ ተቃዋሚዎች ግምት ወይም አንጻር ስናይ ደግሞ

በጋራ መስራት እንዳልተቻለ፣ የተቃዋሚዎች ድምጽ እንደማይሰማ፣ ይልቁንም ደግሞ ሰሞኑን ከዚሁ ከችግኝ ተከላው ቀደም ብሎ እስራት እንደበዛ፣ በጣም ብዙ ሰዎች በጥርጣሬ ብቻ እየታፈሱ እንደሚታሰሩ ነው። እንግዲህ ውጭ ካለው ኢትዮጵያዊም ብቻ ሳይሆን አገር ውስጥ ከሚሰሙት ስሞታዎችና

የፖለቲካ ስምምነትስ ላይ እንዴት ይደረሳል? ጠቅላይ ሚኒስትር አቢይ አህመድ በችግኝ ተከላ ብቻ ሳይሆን የፖለቲካ ድጋፋቸውን እንዴት ሊያስመልሱ ይችላሉ የሚለው ላይ እንዲሁም የምታካፍለኝ ሀሳብ አለ። አንተ ስለ እሳቸው እንደሚከታተልና ሁልጊዜ እንደሚዘግብ ሰው

በጠቅላይ ሚኒስትር ጽሕፈት ቤትም የአሜሪካ ድምጽ ሬዲዮን በመወከል አቋሚ ዘጋቢ ነኝ። ስለዚህ አንዳንድ ነገሮችን የመከታተሉ እድል አለኝ። አሁን እንዳልሽው አንቺ በውጭ በሚኖሩ ኢትዮጵያውያን ብቻ ሳይሆን እዚህ ሀገር ውስጥ ያሉ ተደራጅቶ የሚንቀሳቀሱ የፖለቲካ ፓርቲዎችን ጭምር በተለይ ሰሞኑን በሀገሪቱ ውስጥ እየተፈጸሙ እስራቶችን እና ሕጋዊ አደሉም ያሏቸውን እርምጃዎች በተመለከተ የተለያዩ መግለጫዎችን እያወጡ ይገኛል

እስካሁን እነዚህ ነ ስርዓቶች በተመለከተ ከመግለጫ እያወጡ ካሉ የፖለቲካ ፓርቲዎች እና የሰብአዊ መብት ድርጅቶች ብቻ ነው። በመንግስት በኩል ትንታ እስካሁን ድረስ በተለይ ከባህር ዳር እና አዲስ አበባ ከተፈጸሙ ግድያዎች ጋር በተያያዘ እየታሰሩ ያሉ ሰዎችን በተመለከተ በጠቅላይ ሚኒስትሩም ሆነ በሌሎች ከፍተኛ ባለስልጣናት እንደዚህ ይፋ በሆነ መንገድ መግለጫ ሲሰጥ አልታይም። እስካሁን እንግዲህ ከዚህ አንጻር ጠቅላይ ሚኒስትሩም ሆነ መንግስታቸው

ምንድን ነው የሚያስቡት የተሰነዘሩ ያሉ ትችቶችንስ እንዴት ነው የሚያዩዋቸው የሚለውን ለማወቅ እንግዲህ ምናልባትም ከእሳቸው ወይ ደግሞ ከእሳቸው በታች ባለ ሌሎች ባለስልጣናት የሚሰጡ መግለጫዎችን መጠበቅ የግብ ይመስለኛል። ነገር ግን እስካሁን ድረስ ይፋ በሆነ መንገድ እሳቸው ከዚህ ጋር በተያያዘ የሰጡት መግለጫ የለም። እዚህ ላይ አልጠቀሱም። እዚህ ላይ እሳቸው ማጉላት የፈለጉት ወይም ያጎሉት በአብዛኛው

ትናንት በችግኝ ተከላው የታየው አንድነት ኢትዮጵያውያን ለትልልቅ አጀንዳዎች ሀገራዊ ለሆኑ ጉዳዮች አብረው እንደሚሰሩ ያሳየ መሆኑን ነው ለከፋት ሴራም የሚጋለጡ አይደሉም ወይ በከፋት ሴራ የሚከፋፈሉ አይደሉም ብለዋል የኢትዮጵያውያን ለአንድ አላማ አብረው የመሰለፍ ጽናትና ትጋት አለመሸርሸሩ ነው ማጉላት የፈለጉት በትናንትና ውለት መልካም እስክንድር እንግዲህ እኛም ህዝብን የሚያቀራርብ

የፖለቲካ ውሳኔ እንዴት ይመጣል? ወይንም የፖለቲካ ሀሳብ እንዴት ይሰርጻል? የሚለውን መጠየቃችንን እንቀጥላለን እንደ ጋዜጠኞች። ለዛሬ ስለሰጠኝ አስተያየት በጣም አመሰግናለሁ። በችግር የለም እኔም በጣም አመሰግናለሁ። የበለጠ የጠቅላይ ሚኒስትሩን ሀሳብ ደግሞ እንግዲህ በቪዲዮ ካስተላለፉት መልእክት አድማቾቻችን የበለጠ ግንዛቤ እንደሚያገኙ ተስፋ አድርጋለሁ። አመሰግናለሁ በጣም።

ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች ወደ ቀጣዮቹ ቅንብሮች ከማለፋችን በፊት አሁን የደረሰናን ዜና አለ።

ትውልደ ኤርትራዊቱ አሜሪካዊት ሶፊያ ተስፋ ማርያም በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ እንዲሆኑ መመደባቸውን በጃፓን የኤርትራ አምባሳደር አስታወቁ። አምባሳደር ስጢፋኖስ አፈወርቂ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ነው የሶፊያ ተስፋ ማርያምን ሹመት ይፋ ያደረጉት። ስለ ሹመቱ ከኤርትራ መንግስት በኩል እስካሁን የተሰጠ መግለጫ ግን የለም።

በመንግስታቱ ድርጅት ወደ ኤርትራ ቋሚ ተጠሪ ጽህፈት ቤት ደውለን ስልኩን ያነሱት የቢሮ ባልደረባ ለጊዜው መልስ የሚሰጥ ባለስልጣን እንደሌለና ከጥቂት ሰዓታት በኋላ መልሰን እንድንደውል ከመጠየቅ ያለፈ ማረጋገጫ ግን አልሰጡንም። ሶፊያ ተስፋ ማርያም ኢንተርናሽናል አፌርስ በሚባለው ነጻ መጽሔት ላይ እንዲሁም ዋሽንግተን ዲሲ በሚገኘው የአፍሪካ ቀንድ የዩናይትድ ስቴትስ ፋውንዴሽን በመጽሐፍ ይታወቃሉ።

ወይዘሮ ሶፊያ በተጨማሪም በዩናይትድ ስቴትስ የተወካዮች ምክር ቤትና በተለያዩ የአሜሪካ ተቋማት የኤርትራን ጉዳይ እየያዙ በመቅረብ እና በመሟገትም የሚታወቁ ናቸው። ወይዘሮ ሶፊያ ሹመት በኤርትራ መንግስት ከተረጋገጠ ከሶስት ዓመት በፊት በህልፈት የተለዩትን አምባሳደር ግርማ አስመሮምን ቦታ ይተካሉ።

አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። በአሃዱ ኤፍኤም ራዲዮ 94.3 ላይ እንገኛለን። ተከታዩ ዝግጅት ንግድና ምጣኔ ሀብት ትኩረት፣ መጪው የአገዋ የዓመቱ ጉባኤ

ሰለሙን አባተ ነው የሚያቀርብልን። አመሰግናለሁ አሉላ። መጪው የአጎዋ ወይም ደግሞ የዩናይትድ ስቴትሱ የአፍሪካ የእድገትና የእድሎች ሕግ የዚህ ዓመት የ2019 ጉባኤ ከፊታችን እሁድ ሐምሌ 27 እስከ ማክሰኞ ሐምሌ 30 ድረስ በኮት ዲቫሯ የአትላንቲክ ዳርቻ ከተማ

በአብዣን ይካሄዳል። ይህንን የ2019 የአገዋ መድረክን ይዘትና ዝግጅት ለማብራሪያት የታሰበ የስልክ ጉባኤ ሰሞኑን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚዲያ ማዕከል ተዘጋጅቶ ነበረ። የተለያዩ ጋዜጠኞችና ከተለያዩ ሀገሮች የተወከሉ በየሀገሮቻቸው እያሉ እንደዚሁም ሌሎች ዲፕሎማቶች ተሳትፈውበታል። በስልክ ውይይቱ ላይ አስረጂዎች ሆነው የተሳተፉት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር

ቲቦር ናዥ እና የአፍሪካ የንግድ ረዳት ተጠሪ ኮንስታንስ ሃሚልተን ነበሩ። በጋዜጣዊ ጉባኤው መክፈቻ ላይ የተናገሩት አምባሳደር ናዥ ይህ የአጎዋ መድረክ የዩናይትድ ስቴትስና የአፍሪካ ግንኙነቶች ቁልፍ ስትራቴጂ ከሆኑ ጉዳዮች አንዱ መሆኑን ተናግረዋል።

የአስተዳደራችን አጠቃላይና ዋነኛው ትኩረት ለአፍሪካ ብልጽግናና የአፍሪካ ሱናሚ ብለን ለምንጠራው የወጣት የሕዝብ ክፍል ስራ ለመፍጠር ከአህጉሩ ጋር ያለንን ንግድና የመዋለ ንዋይ ፍሰት በከፍተኛ መጠን ማሳደግ ነው።

አፍሪካ ወደ ብልጽግና ተመንጥቃ እንድትገባ ለማድረግ ያስችላሉ ካሏቸው ግዙፍ የተነሳሽነት መርሃ ግብሮች ጎን ለጎን የንግዱንና የኢንቨስትመንቱን መመንደግ እንደ ዋነኛ መሳሪያ ነው አምባሳደር ናዥ ደጋግመው ያነሱት። በቅርቡ ሞዛምቢክ ዋና ከተማ ማፑቶ ላይ የተካሄደው የአፍሪካ የኮርፖሬት ካውንስል ስብሰባ መሪ ሐሳብ አፍሪካን እና ብልጽግ የሚል መሆኑን አንስተዋል ናዥ።

ቢልድ አክት ወይም የግንባታ ሕግ የሚባለው ቀድሞ የወጣ ድንጋጌም

ዓለም አቀፍ የልማት ነዋይ ኮርፖሬሽንን ወደ መፍጠርና ኦፒአይሲ በሚል ምህጻር የሚታወቀው የባህር ማዶ የግል የልማት የግል መዋለ ነዋይ ኮርፖሬሽንን አቅምም በእጥፍ ወደ ማሳደግ እንደሚወስድ ተናግረዋል። ይህ አቅም ቀድሞ የነበረውን አፍሪካና በሌሎችም በማደግ ላይ ባሉ ሀገሮች ውስጥ ለሚንቀሳቀስ የግል ኢንቨስትመንት ተይዞ የነበረውን ጥሪት ወደ 60 ቢሊዮን ዶላር

እንደሚያጥፍ ገልጸዋል። ረዳት የውጭ ጉዳይ ሚኒስትር ናዥ አዲሱ የሚሌኒየም ቻሌንጅ ኮርፖሬሽን አዲስ ፖሊሲም ኮርፖሬሽኑ በሁለት ወገን ሥራዎች ሳይወሰን አካባቢያዊ መዋዕለ ንዋይን የማጠናከርና የማስፋት ውሎችን መያዝ እንዲችል የሚያደርገው መሆኑንም አምባሳደር ናጅ ገልጸዋል። የንግድ ተጠሪዋ ኮኒ ሃሚልተንም የአፍሪካ የልማትና የተጠቃሚነት ህግ አጎዋ በምዕጻር

ዩናይትድ ስቴትስ ከሰሃራ በስተ ደቡብ ካለው አፍሪካ ጋር የጠበቀ የንግድ ግንኙነት እንዲኖራት ወደ ሀያ ዓመታት ለሚሆን ጊዜ ስራ ላይ የቆየ መሆኑን አስታውሰዋል። በዚህ ጊዜ ውስጥም የአፍሪካ ሀገሮች አገዋን በተሻለ ሁኔታ መጠቀም እንዲችሉ እጅግ በጣም ስንጥር ቆይተናል። ይህ ጥረት ለአፍሪካ ንግዶችና ስራ ፈጣሪዎች

የነዋይና የመረጃ ምንጭ የሚሆን የንግድ ማዕከል ወይም መናኸሪያን መፍጠርና ለንግድ አቅም መገንቢያ መርሃ ግብሮች የሰባት ቢሊዮን ዶላር ወጪ መመደብን ያካትታል።

ምንም እንኳ አገዋ ብዙ ጥቅሞችን ቢያስገኝም እነዚያ ጥቅሞች መተካከልና መመጣጠን የሚጎድላቸው መሆናቸውን ሀሚልተን ጠቁመው፣ የዩናይትድ ስቴትስ የአፍሪካ ንግድ በተሻለ ሁኔታ እንዲጠናከር ለማድረግ አሁን ካሉት የበለጠ ቁጥር ያላቸው ሀገሮች ተጠቃሚነትም እንዲሰፋ ብዙ መሰራት እንዳለበት አሳስበዋል።

ባለፈው ዓመት የአገዋ ተጠቃሚ የሆኑ አምስት ሀገሮች ከአገዋ ወጪ ንግድ ከሰባ አምስት ከመቶ በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃ ጨርቅ እና የአልባሳት ምርት ዘርፍ ደግሞ እነዚያ አምስት መሪ ሀገሮች የአጠቃላዩን የአልባሳት ወጪ ንግድ ዘጠና አምስት ከመቶ ድርሻ ተቆጣጥረዋል።

አጎዋ ቀደም ሲል ከውጥኑ ታስቦ እንደነበረው የሸቀጦችና የምርት ስብጥር መስፋትን እንዳላስገኘ የጠቆሙት የንግድ ተጠሪዋ ኮኒ ሃሚልተን ወደ ዩናይትድ ስቴትስ በአጎዋ ከገባው ምርት የድፍድፍ ዘይት ድርሻ 67 ከመቶ መሆኑን ገልጸዋል። አጠቃላዩ የአጎዋ ንግድ እምብዛም ያልተጋጋለ ሆኖ መቀጠሉን ሃሚልተን ጠቁመው በአልባሳት በዓመት የአንድ ቢሊዮን ዶላር ግምት ያለው ሸቀጥ ብቻ እንደገባና ይህም ዩናይትድ ስቴትስ ውስጥ በዓለም አቀፍ ደረጃ ከሚንቀሳቀሰው

የዘጠና አምስት ቢሊዮን ዶላር በዓመት የአልባሳት ገቢ ንግድ የሚሸፍነው ከአንድ ከመቶ ያነሰ መሆኑን አመልክተዋል። የአጎዋን ተጠቃሚነት ለማሳደግ ሀገሮቹ ኩባንያዎች የሀገሮቹ ኩባንያዎች ስራ ፈጣሪዎችና ገበሬዎች በከፍተኛ ሁኔታ ሊንቀሳቀሱና

ሊያብቡ የሚችሉባቸውን ተፎካካሪ ሁኔታዎች በመፍጠርና በማመቻቸት የነቃ ሚና ሊጫወቱ ይገባል። የአገዋ ተሳትፎ ብቃት መመዘኛ የተቀረጸውም እነዚያ ሁኔታዎች እንዲሻሻሉ ለማገዝ

በሚያስችል ሁኔታ ነው። የአፍሪካ ሀገሮች እጅግ ለሰፋውና እምቅ አቅም ላለው ወጣት የህብረተሰቦቻቸው ክፍል ሥራ መፍጠር የሚችሉት የግሉ ዘርፍ እንዲንቀሳቀስና እንዲሰፋ ለማድረግ ሲሰሩ መሆኑን ሐምልተን መክረዋል። ንግዶች ተፎካካሪ እንዲሆኑ የሚያበቋቸውን የቴክኒክ ድጋፎች ለገበሬዎች፣ ለሴት የአነስተኛ ሥራና ንግድ ፈጣሪዎች እንዲሰጡና የአጎዋ ተሳታፊነት ብቃታቸውን እንዲያሳድጉም መንግስታቱ መሰረታዊ እንቅፋቶችን በማስወገድ እንዲተጉም

አሳስበዋል። ኮኒ ሃምልተን የአጎዋ ዕድሜ ካሁን በኋላ ስድስት ዓመታት ብቻ መሆኑን ያስታውሱት የንግድ ተጠሪዋ መልእክት አላቸው። ከዚያ በኋላስ ምን ይሆናል ብለን ማቀድ ካልቻልን ያ ኃላፊነት የጎደለው አድራጎት ይሆናል። ራእያችን አህጉሪቱ ላይ ለሌሎች መጪ ስምምነቶች እንደ ማሳያ ማገልገል የሚችል

ከአንድ አፍሪካዊ አጋር ጋር ውል ውስጥ መግባት መጀመር ነው። በውጤቱም የተራዘመው ግብ የውሎችን መረብ ፈጥሮ ከዩናይትድ ስቴትስ ጋር የንግድ ሽርክና ወይም አጋርነትን ማጽናት የሚችሉ ዋልታዎችን የማቆም ግብ መተለሙንም ያመለከቱት ሃሚልተን ይህም

የሃያ አንደኛው መቶ ክፍለ ዘመን የአፍሪካና የዩናይትድ ስቴትስ እውነተኛ የንግድ አጋርነት ነው ብለውታል። አህጉሪቱ ላይ የሚፈጸሙ የወደፊት የዩናይትድ ስቴትስ የንግድ ውሎች በአፍሪካ አህጉራዊ የነጻ ገበያ ስምምነት መሠረት የአፍሪካን አካባቢያዊ ቁርኝት ግቦች ለማበልጸግ በሚያስችል ሁኔታ

ይቀረጻል ብለን እናምናለን። የአጎዋ መድረክ እያንዳንዱ ሀገር ስልታዊ እቅድ እንዲኖረው የዩናይትድ ስቴትስ የተወካዮች ምክር ቤት አዘውትሮና

ደጋግሞ የሚጠይቅበት መድረክ መሆኑን ኮኒ ሃሚልተን ለጋዜጠኞች ጥያቄዎች መልስ ሲሰጡ ተናግረዋል። የአስትራቴጂያዊ እቅድ እያንዳንዱ ሀገር ነጋዴዎቹ፣ ባለድርሻዎቹ፣ ሲቪሉ ህብረተሰብ፣ ወይም ማኅበራት፣ የግሉ ዘርፍ እንዲሁም በየመንግስቱ ውስጥ ያሉ ባለሥልጣናትና ባለሙያዎችም መርሃ ግብሩን የሚገነዘቡበትና እንዴትስ ሊያገኙ እንደሚችሉ ግልጽ በሆነ ሁኔታ የሚቀረጽ እንዲሆን ነው የኮንግረሱ ጥያቄ።

በሃሚልተን ማብራሪያ መሰረት በመጪው የአጓ መድረክ ላይ ለሚኒስትሮቹ ከማቀርባቸው ጥያቄዎች አንዱ እነዚያን እቅዶች አዘጋጅታችኋል? ግልጽ የሆኑት ጉዳዮችስ ምንድን ናቸው? ልናግዛችሁ የምንችልባቸው አካባቢዎችስ ምንድን ናቸው? የሚል ይሆናል። ይሁን እንጂ አሉ ሃሚልተን

የዚህ እድል ወይም መርሃ ግብር ተጠቃሚ ለመሆን የመስራት ጉዳይ የመንግሥታቱ የራሳቸው ነው። ነጋዴዎቻቸው እንዲዘጋጁ ማድረግ ያለባቸውም እነርሱ ራሳቸው ናቸው። በጋዜጣዊ ጉባኤው ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአሜሪካውያኑ ባለሥልጣናት ጥያቄ ቀርቦ ነበር።

በዶክተር አብይ አህመድ የሚመራው አዲሱ የኢትዮጵያ አስተዳደር በበረከቱ እድሎችና ፈተናዎች የተሞላ ነው። የጎሳ ውጥረት፣ በወጣቶች ዘንድ የሚስተዋለው የሥራ አጥነት መጠን ማሻቀብ እጅግ ግዙፉ ፈተና ይመስለኛል።

እናም በኢትዮጵያና በዩናይትድ ስቴትስ መካከል ያለው የምጣኔ ሀብት ትብብር ይህንን ችግር በአጭር ጊዜ ለማስወገድ እንዴት ሊረዳ ይችላል? በቅድሚያ መልስ የሰጡት አምባሳደር ቲቦር ናጅ ናቸው። ኦኬ ኢትዮጵያ ኢትዮጵያ

መልካም አየህ ኢትዮጵያ ለልቤ ቅርብ የሆነች የምወዳት አገር ናት። በኢትዮጵያና በዩናይትድ ስቴትስ አምባሳደር ነበርኩ። አሁን ደግሞ በየትም ስፍራ ካሉ አምባሳደሮቻችን እጅግ ምርጦች ከሆኑት አንዱ አዲስ አበባ ያሉት ማይክ ራይነር በመሆናቸው እድለኞች ነን። ጠቅላይ ሚኒስትር አብይ አህመድ በአገር ውስጥም በውጪ ፖሊሲዎቻቸውም እያካሄዱ ያሉትን ለውጥ

እናደንቃለን፣ እንደግፋለንም። አብይ አህመድ በምጣኔ ሀብት መስኩም በአካባቢው ሰላምን ለማስከበር እያደረጉ ባሉት ጥረት ኢትዮጵያን በአካባቢው የፖለቲካ ነፃነት አርአያና መሪ እያደረጓት መሆኑን ያስታወሱት አምባሳደር ናዥ የለውጥ እንቅስቃሴዎቻቸውን በሚችሉት መንገድ ሁሉ ለመደገፍ የሀገራቸው ጉጉት ከፍተኛ እንደሆነ ተናግረዋል። ከግዙፍ ፈተናዎቻቸው አንዱ አሉ፣ ረዳት ሚኒስትር ቲቦር ናዥ።

One of the biggest challenges, of course, is the conversion of Ethiopia from a... Uh, ከግዙፉ ፈተናዎቻቸው አንዱ ኢትዮጵያን ከሶሻሊስታዊ የመንግሥት ቁጥጥር መር አይነት ምጣኔ ሀብት ወደ ነጻ ገበያ የግል መዋለ ንዋይ አይነት መቀየር ነው። ምክንያቱም እንዳልከው ኢትዮጵያ ዛሬ አብዝታ የምትፈልገውን በሚሊዮኖች ለሚቆጠሩ ወጣቶች ሥራን የመፍጠር እጅግ ፈጣኑ መንገድ የግሉ ዘርፍ ነው።

እናም ኢትዮጵያ የምትፈልገውን የማይታመን ቁጥር ያለው ስራ ለመፍጠር የሚያስችሉ መዋለ ነዋይና ንግዶችን ለመሳብ የፖሊሲ ለውጦችንም ለመደገፍ ከኢትዮጵያ መንግስት ጋር በቅርብ እየሰራን ነው። አጋሮች ነን። ልንደግፍ የምንችለውን ያህል ለመደገፍ የተቻለን ሁሉ እናደርጋለን። ምክንያቱም የሥራ ዕድሎችን መፍጠር የነገ ሳይሆን የትናንት ጥያቄ መሆኑን

ለሥራ እጅግ የበረታ ፍላጎት እንዳለ እንገነዘባለን። በተለይ የንግዱን መስክ በተመለከተ ማከል የምፈልገው አለኝ ብለው የገቡት የዩናይትድ ስቴትስ የአፍሪካ ረዳት ተጠሪ ኮኒ ሃሚልተንም የሀገራቸውን የድጋፍ መስኮች ገልጸዋል። ኢትዮጵያ የግሉን ዘርፍ መዋዕለ ንዋይ እያማለለች ያለች ሳቢ ሀገር ነች ብለዋል።

ዝግጅቱ ይቀጥላል። በፌስቡክ ገጻችንና በዌብሳይት ተጨማሪ ዘገባ ማግኘት ይቻላል። ጤና ይስጥልኝ። የአድማጮች ስርጭታችን አበቃ። ነገ ምሽት እንመለሳለን። ወደ ትግርኛ ስርጭት እናልፋለን። ደህና አደሩ።